of America የምስራቅ አፍሪቃ ሀገሮች የጋራ ልማት ትብብር ተቋሙ ኢጋድ፣ አንድ ባለስልጣን በደቡብ ሱዳን ፕሬዚደንት ሳልቫኪርና በተቃዋሚ መሪ ሪያክ ማሻል ላይ የዘለፋ ቃል ሰንዝረዋል በሚል በሁለቱ ወገኖች መካከል ይካሄድ የነበረው ውይይት ተቋርጧል። በሌላ በኩል ደግሞ ደቡብ ሱዳን ለሚገኘው የተባበሩት መንግስታት የደቡብ ሱዳን የሰላም ጥበቃ ልኡክ ኡንሚስ አዛዥ እንዲሆኑ ኢትዮጵያዊ ጀኔራል ተሹመዋል። ፊሊፕ አልዩ ከጁባይ ላከውንና ከሌሎች ምንጮች የደረሱንን ዘገባዎች ሰሎሞና ተ አቀናጅቶ ያቀርባቸዋል። የደቡብ ሱዳንን ጸብ ለማብረድና እርቅ ለማውረድ የሚያደራድሩት የአካባቢው ሀገሮች የትብብር ተቋም ኢጋድ ሰዎችን ስነ ምግባር አልወደድ ነውም ሲሉ ፕሬዚደንት ሳልቫኪር ለኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ደብዳቤ ጽፈዋል። በሌላ በኩል ለአቶ ኃይለ ማርያም ዛሬ ስልክ የደወሉት የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርናባ ማርየል ቤንያሚን ደግሞ ጠቅላይ ሚኒስትሩ በኢጋድ የወቅቱ ሊቀመንበርነታቸው በተቋሙ ዋና ጸሐፊ ማህቡድ ሙዓልም ላይ እርምጃ እንዲወስዱ ጠይቀዋል። ዋና ጸሐፊው ሰሞኑን ለመገናኛ ብዙሃን ሰጥተውታል በተባለ መግለጫ ላይ ፕሬዚደንት ሳልቫኪርና የተቃዋሚዎቹ መሪ ሪያክ ማቻር ጦር ግንባር ላይ እናሸንፋለን ብለው የሚያስቡ ከሆነ በራሳቸው ቃል ስቱፒድ ናቸው ማለት ነው ብለው መናገራቸው የደቡብ ሱዳንን መሪዎች በእጅጉ አስቆጥቷል። የእንግሊዝኛውም ሆነ የአማርኛው ቃላት የራዲዮ ቋንቋ ባለመሆናቸው በቅድሚያ ይቅርታ ልጠይቅና የእንግሊዝኛው ቃል ስቱፕድ ከአማርኛው ደደብ ወይም ጅል ጋር አቻይ ሆኑ። ለማንኛውም ጸበኞቹ የተቀመጡበት የሰላም ድርድር የመጨረሻው ዙር የነበረውን የትናንት ውይይት እንዲያቋርጡ አድርጓቸዋል። በዘገባው መሰረት አዲስ አበባ ላይ ሲካሄድ የቆየውን ድርድር ማቋረጥ ያስፈለገበት ምክንያት ኢጋድ ይቅርታ መጠየቅ አለበት ብለው ስለሚያምኑ መሆኑን የሳልቫኪር ቃል አቀባይ አቴኒ ወክ አቴኒ ተናግረዋል። ይቅርታ መጠየቅ አለባቸው፣ ምክንያቱም ማኅቡብ ተሳድበዋል። እንዲህ አይነት አነስተኛ ቦታ ላይ ያለ ባለሥልጣን አንድን የሀገር መሪ ሊዘልፍ አይገባውም። የኢጋድ ፕሬዚዳንት ቢሆኑ እንኳ ራሳቸውን ከርዕሰ ብሔር ጋር ሊያስተካክሉ አይችሉም፣ ምክንያቱም ኢጋድ የተመሠረተው በሉዓላዊ መንግሥታት ነው። ድርድሩ እንዲተላለፍ የተደረገበት ሌላው ምክንያት የተቃዋሚዎቹ ልዑካንም በሰዓቱ ባለመድረሳቸው መሆኑን ቃል አቀባዩ ዋክ አመልክተዋል። ከጁባ ከ250 በላይ ሰው ተጠርቷል። እናም ስብሰባው የሚካሄደው ደቡብ ሱዳን ባለፈችበት መንገድ የተጓዙ የሌሎችን ልምድ ለመጋራት መስሎን ነበር። ሆኖም ሲምፖዚየሙ ውሳኔ መስጫ መድረክ ሆኖ ተገኘና ለአካባቢያዊው ሂደት ተደራዳሪዎች የሚመረጡበት ሆነ። የተቃዋሚዎቹ ቃል አቀባይ ሁሴን ማርኞት የእርሳቸው ወገን በትናንቱ ድርድር ላይ ሳይገኝ የቀረው የኢጋዱ ዋና ጸሐፊ ብለውታል በተባለውና እርሳቸው ለዛቢስ ባሉት መግለጫ ከመቆጣታቸው በተጨማሪ በስብሰባው ላይ በተሟላ ሁኔታ አልተ አልተወከልንም ወይም አንወከልም የሚል ፍራቻ ስላላቸው መሆኑንም ነው የገለጹት። የሙዓልም መግለጫ እያሳዘናቸው ቢሆንም ድርድሩን ለማስተጓጎል ግን ዋነኛው ምክንያት እንዳልሆነ ኝዋት ተናግረዋል። ለደቡብ ሱዳን ዘላቂ ሰላም ማስገኘት እንዲቻል ሁሉም የደቡብ ሱዳን ወገኖች በዚህ ድርድር ላይ እንዲገኙ እንፈልጋለን። ወደፊት መግፋት አለብን በጠረጴዛው ዙሪያ እንቅፋቶች የሚደነቀሩ ከሆነ ግን ምን ያህል ፈጥነን መንቀሳቀስ እንደምንችልና ስምምነት ላይ እንደምንደርስ አላወቅም። ጥያቄዎቻቸው መልስ ባገኙ ጊዜ ወይም ስጋቶቻቸው ሲወገዱ ድርድሮቹ ሊቀጥሉ ይችላሉ ብለዋል። የተቃዋሚዎቹ ቃል አቀባይ ኝዎት ከአደራዳሪዎቹ የደረሷቸውን አዳዲስ ሐሳቦች ተቃዋሚዎቹ እየፈተሹ መሆናቸውን ሚስተር ኝዎት ተናግረው በቅርቡም በሐሳቦቹ ላይ የመጨረሻ ውሳኔ ላይ እንደሚደርሱ አመልክተዋል። በሌላ በኩል የፕሬዚደንት ኪር ቃል አቀባይ አቴኒ ወክ አቴኒ መንግሥታቸው ከድርድሩ እንደማይወጣ ገልጸው የኢጋድ ባለሥልጣናት ግን በኃላፊነት ስሜት እንዲሰሩ ጠይቀዋል we በድርድሩ ውስጥ ወገንተኛ መሆን የሌለባቸው ሰዎች በመሆናቸው ምክንያት አንዳንድ ኃላፊነቶቻቸውን ማክበር እንደሚገባቸው ለኢጋድ ግልጽ አድርገናል። በእርግጥ የደቡብ ሱዳን ህዝብ እየተሰቃየ መሆኑን እንገነዘባለን እንደ መንግሥት ደግሞ የዕለት ተዕለት ኃላፊነት አለብን ጦርነቱ እንዲራዘም አንፈልግም እየተዋጋ መቀጠል አንሻም በአንዳንድ የሀገሪቱ ክፍሎች የሚታየው ግን በትክክል ይሄ እንዲቀጥል አንፈልግም የሚሉት አስከፊ ሁኔታ ቀጥሎ ነው ይላል ዘጋቢያችን ፊሊፕ አልዩ ከጁባ ሁለቱ ጥለኛ ወገኖችም እንዲሁ በሐሳቦቹ ላይ እየተናቆሩ አንዱ አንዱን በማጥቆርና በማጣጣል እንደቀጠሉ ናቸው። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ኢትዮጵያዊውን ሌተና ጀነራል ዮሐንስ ገብረ መስቀል ተስፋ ማርያምን ደቡብ ሱዳን ለሚገኘው የመንግስታቱ ድርጅት አቃቢ ሰላም ኃይል ኡንሚስ አዛዥ አድርገው ሾመዋቸዋል። ሌተና ጀነራል ዮሐንስ ቀደም ሲልም አቢዬ የሚገኘው የመንግስታቱ ድርጅት ኃይል አዛዥ የነበሩ ሲሆን በአዲሱ ግዳጃቸው የሚተኩት ባለፈው ሳምንት ሰኔ 2 2006 ዓ ም የሥራ ዘመናቸው ያበቃውን ጋናዊውን አዛዥ ሜጀር ጀኔራል ዴላ ጀነራል ጆንሰን ሳኪን መሆኑ ታውቋል። ሌተና ጀነራል ዮሐንስ ገብረ መስቀል በኢትዮጵያ መከላከያ ሚኒስቴር የወታደራዊ ደህንነት ኃላፊ እንዲሁም የሰላም ማስከበር መምሪያ ኃላፊ ሆኖ ማገልገላቸው ታውቋል። ጀነራሉ ከአዲስ አበባ ዩኒቨርሲቲ በሰላምና ጸጥታ ማስተርስ ዲግሪ ያገኙ መሆኑን ዘገባውን የያዘው ሱዳን ትሪቢዩን የኢንተርኔት ጋዜጣ አመልክቷል። የኡንሚስ የግዳጅ ጊዜ እንዲራዘም ባለፈው ወር ግንቦት ውስጥ የወሰነው የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በመንግስቱና በተቃዋሚዎቹ መካከል የተደረሰውን ተኩስ የማቆም ስምምነት ለማስከበር ማንኛውንም እገዛ እንደሚሰጥ ማስታወቁ ይታወሳል። የተባበሩት መንግስታት የደቡብ ሱዳን ልዑክ ኃይል ኡንሚስ በ12500 ወታደሮችና 1323 የፖሊስ አባላት እየተገነባ መሆኑ ተገልጿል።